አቅሙ ያለው የእስልምና ሃይማኖት ተከታይ በዕድሜው አንድ ጊዜ ሳውዲ ወደሚገኘው መካ መሄድ ወይም ሀጅ ማድረግ ግዴታ መሆኑን የሃይማኖት አባቶች ይናገራሉ። ብዙዎቹ ሀጅ የሚያደርጉትም በኢድ አልአዳ ወይም በአረፋ በዓል ወቅት ነው። አረፋ በሚቀጥለው ዓመት ይሁድ መስከረም 1 2009 ዓ ም ነው የሚውለው። በዚህ ወቅት ላይ ከኢትዮጵያ በሺዎች የሚቆጠሩ ሙስሊሞች ወደ መካ ይጓዛሉ ተብሎ ይጠበቃል። በዚህ ዓመት በቀን 368 ሀጃጆች ወደ መካ ይሄዱ እንደነበር ያስታወቀው የኢትዮጵያ እስልምና ጉዳዮች ምክር ቤት በሚቀጥለው ዓመት ደግሞ በቀን 1000 ሀጃጆችን ለማጓጓዝ ቅድመ ዝግጅቶችን መጨረሱን ተናግረዋል። ለዚህ ጉዞም ከነገ ወዲያ ረቡ ሰኔ 1 2008 ዓም ምዝገባ ለመጀመር እንደተዘጋጀ የምክር ቤቱ ሥራ አስፈጻሚና የሀጅና ሁምራ ዘርፍ ኃላፊ ሼህ አህመድ ዩሱፍ ለዶችቬሌ ተናግረዋል። የምዝገባ ሁኔታ በተመለከተ እንዲህ ይላሉ። የምዝገባ ስነ ስርዓታችን ያው በየመዋቅራችን ባለው እያሉበት ምዝገባ ይጀመራል። ይሄ ማለት አካውንት ጠቅላይ ምክር ቤቱ አለ በኢትዮጵያ ንግድ ባንክና በኦሮሚያ ኢንተርናሽናል ባንክ በዛ ገቢ ያደርጋሉ። ሲስተማዊ ነው። የጉዞ ሁኔታት ግን በእኛ አቆጣጠር ወይም በሂጅራ አቆጣጠር ዙልቅዒዳ ሀያ ሁለት አንድ ሺ አራት መቶ ሰላሳ ሰባት ሂጅርያ ላይ አንድ ሺ ሁጃጅ ከኢትዮጵያ ወደ ውጭ የሚወጣበትን ዝግጅት ተደርጓል። በሂጅራ አቆጣጠር ዙልቂዳ ሀያ ሁለት አንድ ሺ አራት መቶ ሰላሳ ሰባት ማለትም እንደ ጎርጎሮሲያውያን አቆጣጠር ሐሙስ ነሐሴ አስራ ዘጠኝ ሁለት ሺ ስምንት ዓመት ምረት ጉዞ ወደ መካ የሚጀመርበት እለት ነው። በዚህ ዓመት ቪዛ ማግኘትና ሌሎች ለጉዞ የሚያስፈልጉ ጉዳዮችን ለመጨረስ አስቸጋሪ እንደነበረ ከተጓዦቹ ቅሬታዎች ሲሰሙ ነበር። በተጨማሪም ውስን የነበረው እና የተወጣጠረ የበረራ አገልግሎት ብዙዎችን አስከርፏል። ሼክ አህመድ ለሚቀጥለው ጉዞ ካለፈው ችግር ተምረናል ይላሉ። ከአለፈው ዓመት የተማርንባቸው አሉ። በአጋጣሚ የሚያስር አስፈጻሚ አዲስ አንድ አራት ወር ሶስት ወር አካባቢ ላይ እውነት ነው። ወደዛ ያምናው ሀጅ የገባ ነው። ከዛ የተማርናቸው አሉ ትምህርቶች ማለት የሚያስፈልጉትን ለይተን ፍጻሜውን ብዙዎቹ ተፈጽመዋል ማለት ይቻላል። በውጭ ላይ የሀጅ ሚኒስቴር ህምነት መዋሰሰተራፊቅያ የሚባል ስምምነት አለ። ፓስፖርት የሚቀመጥበት ኢንሹራንሶች አሉ የቤት ኢንሹራንስ ለሁጃጆች እዚ አጋጣሚ ቢሆን የሚያዝ ከዛ የትራንስፖርትን አልቀዋል የሚናና የአረፋ ላይ ኢንሹራንስ የሚያዙ እነዚህ እነዚህ ፍጻሜዎች እስካሁን ሰዓት አልቀዋል። ትላልቅ ስራዎች ናቸው። ሲስተም ቪዛ ለማውረድም የሚከለክሉና ለመውረድ የሚቻለው እንዲፈጸሙ ነው። ሌላው ለየት ያለው ደግሞ የዘንድሮው ለመጀመሪያ ታሪክ ማለት ይቻላል የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ቀጥታ ኢትዮጵያ አየር መንገድ ጋርና ሳዑዲ አየር መንገድ ጋር ነው የትኬት ስምምነት የተደረገው ይሄ ማለት መካከላችን ላይ ኤጀንሲ ሴቶች ወይንም ደግሞ ጉዞ ወኪሎች ብለን የምንጠራቸው የሉም። ስለዚህ ይሄ ቀጥታዊ ስራ ከኢትዮጵያ አየር መንገድ ጋርና ከሳውዲ አየር መንገድ ጋር ነው። እነዚህም ዲስከስ አድርገናል። እነሱ ጋር የሚያስፈልጉን ነገሮች ሁኔታቱ ተመቻችተዋል ማለት ነው። ስለዚህ ከአምናው ተታዩት ልምዶች ታይተው ዘንድሮ የተሄዱባቸው ስራዎች ከፍተኛ ስራዎቹ ተጠናቀዋል ማለት ይቻላል። እንደ ዘርስ ሳያቸው ባለፈው አመት በመካ በግፊያ ምክንያት በተከሰተው አደጋ ከ1453 በላይ ሰዎች ሞተዋል። በምክር ቤቱ በኩል ለተጓዦች ስለ ደህንነት ጥበቃ የግንዛቤ ማስጨበጥ ስራ አለ ወይ ብለን ጠይቀን ነበር። እንግዲህ ያው እንደሚታወቅ ሐጅ ማለት የዓለም ሕዝብ ተሰብስቦ ባንድ ጸሎት ወይንም ደግሞ ስነ ስርዓቱን የሚፈጽሙበት ስለሆነ ከዛም አንጻር ሁኖ ግን እኛ እንደ ሐጅ ኮሚቴ ያደረግነው ዘንድሮ ይሄንን ወደ ጀመራት ተብሎ የሚጠራው ቦታ ምና የተከሰተበትን የሚመራ የራሱን የቻለ ኮሚቴ ከዚሁ እንደሚቋቋም ነው የሚደረገው። ሰዓትን ጠብቆ ጉዞ እንዲፈጸም ያን የሚመራ አካል ደግሞ ተኛ እንደሚኖር ይህን ታሳቢ አድርገናል። በሐጅ ሚኒስቴር በኩልም ውጭ ላይ ብዙ ጊዜ ያለውን ሁኔታ ስለማውቀው የስራውን ሂደት ለዛ ጥንቃቄ የተባሉ ጭንንቅ እንዳይፈጠር ተጨማሪ ፍጃጆች እንዳይኖሩ እነዚያን እነዚያን ትኩረት አድርገው እንደሚሰሩ ነው ከነሱም በኩል የገለጹልን። ከኛም በኩል ግን ጀመራት ተብሎ የሚጠራው አምና ያጋጠመው የተከሰተው ከአላህ ትዕዛዝም ቢሆን ያው የሰው ልጅ መቼም ሁሉ እዚህ አይኖርም። ያን ግን ለጥንቃቄ ብለን ያን የሚመራ እሱን የሚመራ ኦፕሬሽኑን ያንን አካባቢ ብቻ ሐጃጆቻችንን አሳትፎ በስንት ሰዓት ጀመራጥ ጥለው መመለስ አለባቸው የሚል የኮሚቴ ኮሚቴ እንደሚቋቋም ነው። እንደ ዘርስ ይዘን ያለ ነው። ስለዚህ መፍትሄ ይኖረዋል የሚል ግምት ይኖረኛል። በሀጅ ዘጠነኛው ቀን ላይ ዱአ በሚደረግበት አረፋ ተብሎ በሚጠራ ተራራ ላይ ለኢትዮጵያ በተሰጠው ቦታ ተጓዦች ጥንቃቄ እንዲያደርጉም ሼህ አህመድ አሳስበዋል።